ሰባኪውን አሳጥር በአይን ዘማሪውን አሳጥር ካህኑን እንኳን ቅዳሴ ሁሉ እንዲያጥርላቸው ይፈልጋሉ። እድር አለባቸው፣ እቁብ አለባቸው፣ ወይ ሌላ ስብሰባ አለባቸው። ስለዚህ በእግዚአብሔር ቤት ውስጥ እነ በለም በራስ መመሪያ ማስተላለፍ ይፈልጋሉ። በከዘራ መሬት እየደበደቡ እንዲህ ሆነን ስንት ሺህ ዘመን መጣን። አበቃ፣ ያ ጊዜ አልፈዋል። ክርስቶስ የራሱ የሆነ መመሪያ ያስተላልፋል። በቤቱ አለቃ አለው ደብሮ ብዙ አለቆች በዛ እኚህ ሰዎች መውጫ መግቢያችንን ሁሉ አጥረዋል። በጣም ይገርመኛል። በሕይወት እያሉም ጭቅጫቆች፣ በትንሽ በትልቁ ዋርካ ስር ለአድማ ለነገር ሲሆን ይሰበስባሉ ተጠራርተው። ወንጌል ላይ የሉ፣ ዝማሬ ላይ የሉ፣ ትልቁ አገልግሎት ላይ የሉ። ከሞቱም በኋላ እንደማይተውን ብነግራችሁስ? ከሞቱም በኋላ ኪዳን አድርሰን ወይ ደግሞ ሰዓታት ቆመን ሌሊት ወደ ጓሮ ለአንዳንድ ጉዳይ ስንወጣ የሚቀበሩት እዛው ቤተ ክርስቲያኗ አጠገብ ነው። መቃብራቸው ላይ እሾክ በቅሎ ነጠላችንን ይጎትታል፣ ጋቢያችንን እሾክ ይጎትታል። መቃብራቸው ላይ እሾህ በቅሎ ሞተውም አይተውንም። በሕይወትም እንደዚሁ ሞተውም፣ እንዲ እንዲህ አይነት አስቸጋሪ ሰዎች ሆነን እንዳንገኝ እግዚአብሔር ይጠብቀን፣ በእውነት እላችኋለሁ ቤታችንን እናስተካክል። ከዛ በኋላ ለእግዚአብሔር ቤት መቆም ይቻላል። በፍጹም ንጉሡ ሕዝቅያስ ይሄን ካደረገ በኋላ ወደ እግዚአብሔር መቅደስ እስከ የጎደለው ምንድን ነው የሚስተካከለው ምንድን ነው ብሎ ሲገባ የሚገርም የሚያስደነግጥ ነገር ተመለከተ። ይሄ የተመለከተው ነገር ምን እንደሆነ ታውቃላችሁ? የነሐስ እባብ በመቅደሱ አስቀምጠው ለዛ የነሐስ እባብ ሲያጥኑ በአይኖቹ አየ። ይሄ የነሐስ ባብ ኬት መጣ? ታሪኩን ወደ ኋላ ተመልሰን በኦሪት ዘውልቅ በሃያ አንደኛው ምዕራፍ ከቁጥር አራት ጀምሮ ያለውን የእስራኤል ልጆችን ታሪክ እስኪ አንብቡ። በዚህ በኦሪት ዘውልቅ በሃያ አንደኛው ምዕራፍ ቁጥር አራት ጀምሮ የእስራኤል ልጆች ከግብፅ ምድር ወጥተው ማርና ወተት ወደምታፈልቀው ወደ አባቶቻቸው ርስት ወደ ከነዓን ሲጓዙ መንገድ ላይ። አንድ የሚገርም ታሪክ ተፈጽሟል በነሱ ሕይወት። ከሆር ተራራ ይላል መጽሐፍ ቅዱስ፣ ከኤዶሚያስ ምድር ርቀው በኤርትራ ባህር ዳርቻ ሊዞሩ ጉዞ ጀመሩ። በረሃ ስለነበረ ምድረ በዳ ስለነበረ ደከሙ ይላል። በረሃ ያደክማል። ጉዞ ያደክማል። ሊያውም የእምነት ጉዞ ያደክማል እኮ። ተጉዛችሁ ተጉዛችሁ ስትደክሙ ደግሞ ታጉረመርማላችሁ። የደከመው ሰው ምን እንደሚናገር አያውቅም። ብዙ ጊዜ እኛ በድካማችን ወቅት ነው እግዚአብሔርን የረገም ነው ክርስትናችን ላይ ያጉረመረም ነው ስንደክም ነው። የማይደክም መንፈስ በውስጣችን እግዚአብሔር ይላክልን፣ የዛለው ማንነታችንን ያደሰልን እግዚአብሔር። ብዙ ጊዜ መሻገር አቅቶን ማለፍ አቅቶን ስናጉረመርም በእግዚአብሔር ላይ ክፉ ክፉ ነገር ተናግረናል። ሲመሽማ ሞታችንን እንመኛለን ልክ እንደ ኤልያስ ግን ዝለታችን ድካማችን የመታደሳችን ወይ ኃይላችንን የመጨመራችን ዋዜማ እንደሆነስ አውቃችሁታል ልክ ስንዝል እግዚአብሔር እየመጣ እንደሆነስ ስንደክም ሊያበረታን እንደ ንስር ጉልበተኞች ሊያደርገን ጌታ እግዚአብሔር ወደኛ እንደ እየቀረበ እንደሆነ ሳውቃችኋል። አጉረመረሙ ሁሉ ምንድነው? ያሉት የሚበላ የለም፣ የሚጠጣ የለም፣ በረሃ ውስጥ ልናልቅ ነው፣ ልንጠፋ ነው ብለው ሁሉም በአንድነት አጉረመረሙ። እግዚአብሔር ግን እጃቸውን ይዞ እኮ እየተጓዘ ነው ያለ እግዚአብሔርም፣ ደግሞ የተጓዝንበት ወራት የለም። አንዳንድ ጊዜ ግዜ ምን ትላለህ በልብህ ብቻዬን ነኝ፣ የሚረዳኝ የለኝ ወዳጅ የለኝ፣ ወገን የለኝ፣ የረባ ደሞዝ የለኝ፣ ስልጣን የለኝ እያልክ ሁል ጊዜ ብቸኝነትህን ነው የምታወራው። ግን እግዚአብሔርን እንደምታመልክ ደግሞ አንዳንድ ጊዜ ስታወራ ትሰማለ። እውነት ብቻህን እግዚአብሔር ከአንተ ጋር አልተጓዘም? ከአንተ ጋር አልወጣም? እግዚአብሔር ከአንተ ጋር ካልሆነስ እነዛን አስጨናቂ ሌሊቶች እንዴት ሆና አለፍካቸው? እነዛን አስቸጋሪ ቀኖች እንዴት ተሻገርካቸው? ያለ እግዚአብሔር እርዳታ እሱ እጅህን ክንድህን ሳይዝ እንዳይመስል መስለ እግዚአብሔር አብሮ ወጥቶ ነው። አንድ ወዳጄ በጻፈው መጽሐፍ ላይ ያነበብኩት አንድ ምሳሌ ትዝ አለኝ። እስኪ ልንገራችሁ። ሰውየው ወደ ሩቅ አገር ብቻውን ይጓዛል አሉ። ብቻውን ሲጓዝ አውላላ ሜዳ ላይ ሲደርስ ቀትር ነው ሰዓቱ። ከራሱ ጥላ ውጪ ሌላ ጥላ ተመለከተ። ይህ ሰው በኋላ ፈራ። ግራቀኙን ሲመለከት ሌላ ሰው የለም። አካል ከሌለ ጥላ እንዴት ሊመጣ ይችላል? ከራሱ ጥላ ውጪ ሌላ ጥላ ያያል። ያ ጥላ በቁመት ከራሱ ጥላ ትንሽ ዘለግ ያለ ነው። ሲቆም ይቆማል፣ ሲፈጥን ይፈጥናል፣ ሲቀመጥ ይቀመጣል። ጥላው ሲሮጥም አብሮት ይሮጣል። ደነገጠ። በዓይኑ ቢፈልግ ሌላ ሰው የለ። ለጥ ያለ ሜዳ ነው። አሸዋማ ምድር። ጮኸ። አንዳንዴ ሲጨንቀንን ጮኸ የለ። ጮኸ ጌታዬ አምላኬ ንጉሴ ብሎ ጮኸ። አቤት አለው። ከሰማይ ድምፅ መጣ። ይሄ የማየው ጥላ የማን ጥላ ነው? እባክን፣ ጌታዬ ተጨንቅ ያለው ሌላ ሁለተኛ ጥላ አጠገቤ ይሄዳል፣ ይሄ የምን ጥላ ነው? አለ። እግዚአብሔር መልስ ላከለት። አይዞ ይሄ ካንተ ጋር የሚጓዘው አንተ አሁን እያየ የማን ጥላ ነው እያልክ የምትጨነቅበት ጥላ የኔ የአባቴ እግዚአብሔር ጥላ ነው። ሳትፈራ በረሃውን ሂድ፣ እኔ አብሬ ወጥቻለሁ አለው። እግዚአብሔር አብሮን ይውጣ ወገኖች። እኔ አብሬ ነኝ ሲለው ሰውየው በደስታ ጉዞውን ቀጠለ። እየተጓዘ አሁን እግዚአብሔር አብሬ ነኝ ስላለው እርዳታውም ከምድር ሳይሆን ከሰማይ እንደሆነ እርግጠኛ ሲሆን አንዴ እየዘመረ አንዴ እያፏጨ እየፈጠነ ደስ እያለው ያንን በረሃ ጨረሰ። ልክ በረሃውን ጨርሶ ሜዳውን ጨርሶ አቀበት ጀመረ። ዳገት ዳገቱ ደግሞ እንደ መጀመሪያው አሸዋ አይደለም። ሜዳም አይደለም። ደረቅ አይደለም። ረግረጋማ ነው። ያን ረግረጋማ ዳገት አቀበቱን መውጣት ሲጀምር ጭንቅ መጣ፣ ስቃይ፣ ጉልበቱ ይብረከረካል። ሰውየው ከዚህ በኋላ ያ ሜዳ ላይ ሲረዳው የነበረውን ጥላ፣ አብሬህ ነኝ ያለውን ጥላ በዓይኖቹ መፈለግ ጀመረ። ጥላው ግን የለም። ጮኸ፣ ሰውየው ጌታዬ፣ አምላኬ፣ እግዚአብሔር ሆይ አለ ሰውየው አቤት አለው ከሰማይ ዴ። ቅድም እርዳታ በማያስፈልገኝ ሰዓት፣ ሜዳ ላይ ብቻዬን በነበርኩበት ሰዓት፣ ለጥ ባለው አውላላ መስክ ላይ አንተ አብረኸኝ ነበርክ። አሁን ደግሞ እርዳታ በሚያስፈልገኝ ሰዓት እየታለህ ያለው እግዚአብሔር፣ በእርግጥ አሁን ከፊት ለፊት የምታየው አንድ ጥላ ነው። ያ ጥላ በእርግጥ አንተ እንደምታስበው ያንተ ጥላ አይደለም። የኔ የአባትህ የእግዚአብሔር ጥላ ነው። አንተማ ይህንን ዳገት ላወጣ፣ አቀበቱን ላሻግርህ ጀርባዬ ላይ ስለሆንክ በእኔ ጥላ ላይ ተለጥፈሃል። ስለዚህ አሁን የምታየው ያንተን ጥላ አይደለም፣ የእኔ የአባትህ የእግዚአብሔርን ጥላ ነው አለው። ዳገቱን ስንወጣ፣ አቀበቱን ስንወጣ ቁልቁለቱንም ስንወርድ በባህርም በየብስም ያልተለየን እግዚአብሔር ስሙ ለዘለዓለም የተባረከ ይሆን። ይሄ ጌታ ይሄ ንጉሥ ትላንትና አብሮን ነበረ፣ ዛሬም አብሮን አለ። እኛ ግን ማግሮም ረማችንን አላቆምንም። ብቻችንን እንደሆን ዛሬም እናወራለን ወዳጅ ዘመድ እንደሌለን እንናገራለን። ከእግዚአብሔር በላይ ማን ወዳጅ አለ? ከእግዚአብሔርስ በላይ ማን ዘመድ አለ? ወዳጅ ብቻህን የወጣኸው አቀበት የለም። ብቻህን የወረድከው ቁልቁለት የለም። ሁሉንም ሁሉንም ያሻገረ እግዚአብሔር ነው። ለዚህ ነው ዳዊት በመዝሙር 83 ቁጥር አምስት ላይ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያሰብ ሰው ምስጉን ነው ያለው። እርዳታችን ከላይ ነው፣ ከሰማይ አምላክ እግዚአብሔር። ስለዚህ ስንደክም የሚያበረታን እሱ ነው። የእስራኤል ልጆች ደከሙ። ስለ ደከመው አጉረመረሙ። ምን አሉ? የሚበላ የለም፣ የሚጠጣ የለም፣ እዚህ በረሃ ውስጥ ልንሞት ነው ብለው በሙሴ ላይ ጮሁ። እውነት እግዚአብሔር በእንጀራ ይታማል ይታማል ወይ? እስኪ መስክሩ። ሦስትና አራት እንጀራ የማይበቃን እግዚአብሔር በመጠናችን በልካችን ሁል ጊዜ እየሰፈረ ከቸርነቱ የሚያጠግበን እግዚአብሔር በእንጀራ ይታማል? ትንኝን በምግቧ የማይዘነጋት ጌታ እግዚአብሔር በእንጀራ ይታማል? የእምነታችን ጉድለት እንጂ እግዚአብሔር ላይ መግበን አመጣን ወደዚህ አለ። እግዚአብሔርን አምኖ ለምለም በአፉ ሳይጎርስ ወደ በረቶ የተመለሰ ምን መንጋ አለ? እግዚአብሔር እኮ የታመኑበትን በረሃ ውስጥ ጥሎ የማይመለስ ብቸኛው ንጉሥ ነው። እግዚአብሔር እውነት ነው። የለም የሚበላ አሉ። አትርገሙ፣ እግዚአብሔርን ተመስገን በሉ እንጂ እያበላን እያጠጣን፣ የለም ኑሮ እሳት ሆኗል፣ ቀዝቅዘዋል፣ ሁሉ ነገር ሞቷል። አረ መባረክ እንለማመድ። ከተማ ውስጥም ያሉት ያጉረመርም አሉ። እኛም እግዚአብሔርን እናውቃለን የምንለውም እናጉረመርማለን። ልዩነቱ እንዴት ይፈጠር? አመስግኑ፣ ባርኩ፣ ተመስገን በሉ የሚበላ የለም አሉ። በእርግጥ የሚበላ ጠፍቶ እንደዛ ቢሉ ጥያቄያቸውን እግዚአብሔር እኮ ያስተናግደዋል፣ ግን እየበሉ ነው እኮ የሚበላ የለም ያሉት፣ ስለዚህ ቅጣት ይገባቸዋል። ነዝር የተባለ የበረሃ እባብ ተነሳ እና ሰኮና ሰኮናቸውን እየነደፈ ገደላቸው ይላል። ጥቁር ባብ በአየር ላይ እየተወረወረ እስራኤልን ሁሉ ፈጃቸው። ጮሁ። እባቡ ያልነደፈው አልነበረም። ሁሉም ተናዳፊው። በሽታ ሰበረው ትውልዱን። ደዌ ሰበረው ትውልዱን። ጮኹ፣ በበሽታው አለቁ። ዛሬ ዓለማችንን በሽታ እየነደፋት ጦርነት እየነደፋት ረሃብ እየነደፋት በስንት አቅጣጫ ተወጥራለች እኮ ጸሎት አይገባም ትላላችሁ ወደ እግዚአብሔር መጮ አይገባም ትላላችሁ ልባም ሰዎች ወደ ሙሴ መጡና ሙሴ ሙሴ እባቡ ፈጀን እባቡ ነደፈን አጠፋን እባክን ፈውስ እንሻለን፣ ምሕረት እንሻለን፣ ይቅርታ እንሻለን። ወደ እግዚአብሔር ለምንልን አሉት። ሙሴ የተሻለ ሰው ነው። ለእግዚአብሔር ቀርበ ነው። ሽማግሌዎቹ መጥተው ይህን እናሳሰቡ ለትውልዱ ፈውስ እንዲመጣ፣ ምሕረት እንዲመጣ ወደ ልባቸው የተመለሱ ልክ ከእግዚአብሔር ጋር ባለሟል የሆኑ ሽማግሌዎች ያስፈልጋሉ ዛሬ ሙሴም ተንበረከከና እባክህን ስለዚህ ቅሬታ ራራ፣ ይቅርበል ብሎ እግዚአብሔር ፊት ወደቀ። እግዚአብሔር ምን እንዳለው ታውቃላችሁ? ያ ተናዳፊው እባብ ከህዝቡ መካከል እንዲወጣ መርዝ የሌለው የነሐስ እባብ ስራና ዓላማ ላይ ስቀል። በበሽታው የተነደፉ የታመሙ የነሐሱን እባብ ሲያዩ ይድናሉ። በሽታው የጸናባቸው ደግሞ ድንኳኖቻቸው ውስጥ ሆነው ድምፁን አሰማቸው። በብረት እየደበደብክ ድምፁን ሲሰሙ ይፈወሳሉ አለው። ሙሴም እግዚአብሔር እንዳለው አደረገ። የነሐስ እባብ በዓላማ ላይ ሰቀለ። በሽታ ያለባቸው ሁሉ ተፈወሱ። እባቡም ጠፋ። ያ ህዝቡን በምድረ በዳ እየፈጀው እባብ የዲያብሎስ ምሳሌ ነው። ያ መርዝ የሌለው ንጹሕ የነሐስ ባብ ለህዝቡ ፈውስ ለህዝቡ መዳን ምክንያት የሆነው የኔና የእናንተ ጌታ ያለ በደሉ ያለ ኃጢአቱ እንጨት ላይ የተሰቀለው የናዝሬቱ ኢየሱስ ክርስቶስ ነው። ስለዚህ ነገር ቅዱስ ዮሐንስ ሲናገር በምዕራፍ ሶስት ጥር 14 ጀምሮ ሙሴ በምድረ በዳ እባብን እንደ ሰቀለ የሰውም ልጅ ይሰቀል ዘንድ ይገባዋል። ያለ በደሉ የተሰቀለውን የሰውን ልጅ አይቶ ያልዳነ ማን ነው? ኢየሱስ ክርስቶስን ተመልክቶ ያልተፈወሰ ማን ነው? በሽታው ጸንቶባቸው፣ በሲኦል ያሉ በእሳት ድንኳን እስከ ጀርባ ያሉት ሁሉ እነዛን ሰባት የርህራዬ ቃላት ኢየሱስ ክርስቶስ በመስቀል ላይ ሲናገር እየተፈወሱ ነበር፣ እየተሰሩ ነበር። ዛሬ አህዛብ አይገባቸውም። ፍጡር ነው ሰው ነው። ይኸው እየተጨነቀ ይኸው እየተራበ ይኸው እየተጠማ ይኸው አባቱ አድነኝ እያለ ይኸው ቃሉ በግልጽ ይናገራል። እነሱ ደግሞ አምላክ ነው እያሉ ያመልኩታል። ቀላል እናመልከዋለን እንዴ? አይገባቸውማ። እነሱ እውነቴን ነው የምላችሁ፣ እነሱ በቆሙበት አንግል ቆመን እኛም ኢየሱስ ክርስቶስን ብናየው ይሄ የመዳን ምስጢር፣ የአዲስ ኪዳን ሕይወት፣ የክርስቶስ አምላክነት በፍጹም አይገባ ክብር ይግባው ከጀርባ ሳይሆን ከፊት ለፊት አቁሞ ፍጹም የባህሪ አምላክ መሆኑን አሳየን። እነዛም ሰባት የርኅራዬ ቃላት የድካም የሽንፈት የሞት አልነበሩ። ኃይለኛውን ለማሰር ዲያብሎስ በእባብ ገላ ተሰውሮ ወደ ገነት እንደ ገባ የሰውም ልጅ በሰው ሥጋ ተሰውሮ ወደዚህ ዓለም መምጣቱን ደግሞም በጥበብ ወደ መስቀሉ አቅርቦ በእሳት ዛንጀር ሊወጥረው ያስጨንቀንን ሊያስጨንቀው ገዳያችንን ሊገለው የተጠቀመበት ጥበብ ነው እንጂ ኢየሱስ ክርስቶስማ ክብሪ ግባው የባህሪ አምላክ ነው። ሮሜ ዘጠኝ ቁጥር አምስት ላይ እርሱ ከሁሉ በላይ ሆኖ ለዘላ ዓለም የተባረከ አምላክ ነው ይላል። ኤፌሶን ሁለት አስር ሁላች በክርስቶስ ኢየሱስ ተፈጠረን። ይላል አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ጀምሮ እሱ እውነተኛ አምላክ ነው ይላል። እኛ አምነናል። እምነት ደግሞ ከእውነት የተሻገረ የዘለለ ነው። ፍጹም አምላክ ነው እኮ አምላክ፣ የባህርይ አምላክ ከሙሴ የተሻለ ነው። ሙሴ ባህር ይከፍላል። የእኛ ጌታ ኢየሱስ ክርስቶስ ባህር አይከፍልም፣ ባህሩ ላይ ይራመዳል። ነቢያት አይን ያበራሉ። ሐዋርያት አይን ይፈውሳሉ። የጠፋ አይን የእኛ ጌታ የጠፋ አይደለም የሚያበራው፣ አዲስ አይን ይሰራል በጭቃ እያድበለበለ ዮሐንስ ወንጌል ምዕራፍ 9 ቁጥር አንድ ጀምሮ ተመልከቱ። አይን የሚሰራ አምላክ ነው። አምላክ የባህሪ አምላክ። እኔ አምኛለሁ። ወዳጄ አንተ እመን፣ እንዳትናወፁ፣ እንዳትደናገሩ። የሱ ያደረገን ክብር ይግባው። ማንም ሳይፈተን አይቀርም። በሱ የማሰናከያ አለት በጽዮን አኖራለሁ፣ በሱ የሚያምን አይሰናከልም ይላል። ማመን ያስፈልጋል። እግዚአብሔርም አንድ ልጁን ወደ ዓለም የሰደደው እኮ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። ስለዚህ ይሄ ደህንነታችን ነው፣ ትምክህታችን ነው፣ የማንደብቀው የማናፍርበት እውነት ነው። ኢየሱስ ክርስቶስ አምላካችን ነው፣ ነግሷል በልባችን ላይ ስለዚህ ይህን የነሐስ እባብ ያዩ ይድኑ ነበር ይላል። ያ የነሐስ እባብ ለመልሳችሁ ወደ ኋላ፣ የእስራኤል ልጆች ሁሉ የተፈወሱበት የነሐስ እባብ ሕዝቡን ስላዳነ ስለፈወሰ፣ እንዴት እንጥለዋለን ብለው ተሸክመው የእስራኤል ልጆች ምድረ ርስት ገቡ። ምድረ ርስት አስገብተው ሙዚየም አስቀምጡት፣ ለትውልድ ታሪክ ሊናገሩ አባቶቻችንን በምድረ በዳ እግዚአብሔር እንዲህ ባለ መልኩ አዳናቸው ለማለት እየቆየ ሲመጣ ግን ነገር ተቀየረ። ትምህርት ተለወጠ። እግዚአብሔር ወይንም ክርስትና ያልገባቸው ሰዎች ያን የነሐስ እባብ ከሙዚየም አመጡና ከታቦተ ጽዮን ጎና አስቀምጠው ለዛ ለነሐሱ እባብ ማጠድ ጀመሮ አለእግዚአብሔር ተቆጣ። አምልኮ የሚፈጸመው በታቦተ ጽዮን ዙሪያ ነው። የነሐሱ እባብ ደግሞ ምንድን ነው? አውጣ አለው እዝቅያስ። ለዚህ ምክንያት ነው፣ ንጉሡ እዝቅያስ ወደ እግዚአብሔር መቅደስ ገባ ገባና ያለ ረጅም ዘመን ሕዝብን ሲያሳስት የነበረው የነሐሱን እባብ አወጣና ሰባበረው። ከሰበረው በኋላ ለእግዚአብሔር መሠዊያ ሠራ። የመሠዊያውን ስም ነውሽታን አለው። ነውሽታን ማለት መሰባበር ማለት ነው። ክብር ይግባው እግዚአብሔር ሲያዝ የማይሰበር የለም። ክብሬን ለሌላ መፈራቴንም ለሌሎች አማልክት አልሰጥም ይላል እግዚአብሔር። ካዘዛቸው ውጪ የነሐሱን እባብ በተሳሳተ ትምህርት በመቅደሱ ውስጥ በእግዚአብሔር ቤት አምልኮ ይፈጽሙበት ስለነበረ እግዚአብሔር አውጥቶ ሰባበረው። ከዚህ በኋላ ነው ነውሽታን ያለው። የነሐሱ እባብ ሲሰባበር መሠዊያ ሠራና ነውሽታን አለው። ነውሽታን መሰባበር ማለት ነው። ይሄ ነው ታሪኩ። ይሄ ነው የእግዚአብሔር ሐሳብ በመጽሐፉ ውስጥ ለተውልዱ። ይህንን ወደ ሕይወት እናምጣው፣ ወደ እያንዳንዳችን ቤት እናስገባው። እግዚአብሔር ምንድን ነው የሚያዘን? ምን እንድናደርግለት ይፈልግሃል? ወዳጄ ዛሬ መስበር የሚገባ ግን ያልሰበርካው በአንተና በአምላክህ በእግዚአብሔር መካከል ቆሞ የጸብ ግድግዳ የሆነብህን ነገር እንድትሰብረው እግዚአብሔር ፈቃድ ሆኗል። ስለዚህ ቃሉን ወደ ልብህ እልኳል። እግዚአብሔር ያልተሰበረው ነገር እንስበር እስኪ። ጸብ ገና አልተሰበረም፣ ጥላቻ አልተሰበረም፣ ቅናት አልተሰበረም፣ ጥርጣሬ አልተሰበረም፣ እርኩሰት አልተሰበረም። እነዚህ ነገሮች ፈጽመን ሳንሰብር ደግሞ ወደ እግዚአብሔር መቅደስ መግባት በፍጹም አንችልም፣ ወደ እግዚአብሔር ሐሳብ መግባት አንችልም። ስለዚህ መስበር የሚገቡንን ነገሮች እንድን ሰብር እግዚአብሔር ይርዳ። ወዳጄ ዛሬ ለመስበር ውጣ፣ ለማፍረስ ውጣ። ከማን ጋር አትበል። ሰባሪው በፊታቸው ወጥቷል ተብሎ ተጽፏል ትንቢተ ሚልክያስ ምዕራፍ 2 ቁጥር 13 ላይ ሰባሪው በፊታቸው ወጥቷል ተብሏል። ሰባሪው ያለው ሰባሪው እግዚአብሔርን ነው። የዲያብሎስን ጉልበት የሰበረ የሞትን መውጊያ የሰበረ የሲኦልን በሮች የሰበረ እሱን ነው ሰባሪ ያለው። ከእግዚአብሔር ጋር ወጥተን የማንሰብረው የኃጢአት ግንብ የለም። ኢያሪኮ ዛሬ በፊታችን ይሰበራል። እውነቴን ነው የምላችሁ። ሊያውም ያለ መዶሻ፣ ያለ ደመሚት በእልልታ ብቻ ጉስቁልና ዛሬ ይሰበራል። የኃጢአት መሰረት ዛሬ ይሰበራል። ማመን ብቻ፣ ቁርጠኝነት ብቻ ከኛ የሚጠበቀው። እግዚአብሔር ስበሩ ካለን የማንሰብረው ነገር የለም። ስለዚህ የመስበር ልምምድ ውስጥ እንድንገባ ዛሬ ጫቱን ስበር፣ ሲጋራውን ስበር፣ መጠጡን ስበር፣ ጣዖት አምልኮውን ስበር፣ ዝሙቱን ስበር፣ ሃሜቱን ስበር የዓለምን ምኞት ስበር፣ የሥጋን አሰራር ስበር። አልሰበርንም እንድን ሰብር ከወደደ እግዚአብሔር ዛሬ ሰብረን ነውሽታን እንድንል ነው የሚያስፈልገው። አሁን እግዚአብሔር ለትውልዱ ይህንን መልእክት ሲያስተላልፍ አንዳንድ ሰው አለ። ጫት አቁሙ ሲል እግዚአብሔር ሲጋራ አቁሙ ሲል መጠጣ አቁሙ ሲል ይሟገተናል። ጫት አትቃሙ የሚል መጽሐፍ ቅዱስ ውስጥ አለ እንዴ? እንዴህ የሚል ቃል ተጽፏል እንዴ? ይላል። ሲጀምር እኮ መስቀል ተባርኮ ጥቅስ ያዝ ብለነው ፊሽካ ተነፍቶለት መቃም የጀመረ ነው የሚመስለው ለማቆም ጥቅስ ይጠይቀናል ሲጀምር ምንም አልጠየቀም እንዲህ የሆነን ነው የተቸገር ነው ሁል ጊዜ ተመክሮ የደነደነ አንገት ድንገት ይሰበራል ይላል ምሳሌ 29 ቁጥር አንድ ላይ ወዳጅ አንገትህ ሳይሰበር ልብህን አሰብርም ቶሎ ብለ እግዚአብሔር ይርዳን ባካችሁ እውነቴን ነው የምላችሁ፣ ካልሰበርን ነውሽታን ማለት በፍጹም አንችልም። እስኪ ወደ ልምምድ እንግባ። ቁርጥ አቋም ይኑረ። ማሰሮ ካልተሰበረ ችቦ አይበራ። ጌዲዮንና ሰራዊቱ ማሰሮውን መስበር አለባቸው፣ ጠላት እንዲሸነፍ፣ እንደ አንበጣ መንጋ እንዲረግፍ፣ ማሰሮ ይሰበር። ማሰሮ የምላችሁ አሁን በህሊናችሁ ጎመን የሚቀቀልበትን አልያም ደግሞ ጠላ የሚጠመቅበትን እንስራ እንዳታስቡ። ልባችን ይሰበር፣ በትህትና መዶሻ በንስሐ በሃይማኖት ይሰበር። ልባቸው ለተሰበረ እግዚአብሔር ቅርብ ነው ተብሎ ተጽፏላ። ዳዊት በመዝሙር ሃምሳ ቁጥር 15 ጀምሮ የተናገረውን ቃል አስቡ። እኔ ከቁጥር 14 ታየዋለ። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላል። ስለዚህ ልብ መስበር ብቻ ያስፈልጋል። መስበር፣ ልባችንን መስበር እምቢ አለን እኮ አልሰበር አለ መከራ ሳይሰብረን፣ የእግዚአብሔርም ቁጣ ደርሶ ድንገት ሳይሰብረን ልባችንን በንስሓ ብንሰብር አይሻልን? እንደዛች ሴት እንደ መግደሉ አገሯ ሴት ሉቃስ ወንጌል ምዕራፍ ሰባት ቁጥር 39 ጀምሮ ታሪኮ አለ ለስም አጠራሩ ክብሪ ግባው የኔ ጌታ ኢየሱስ ክርስቶስ በአንድ ለምጻም ቤት ገባ፣ ሊፈውሰው ሊቀድሰው። ለምጻሙ ወይንም ስምዖን ለጌታ ምንም አላደረገም። ፊት ለፊት ያየዋል ጌታ። ወይ ዘይት አልሰጠው ወይ የሚበላ አላቀረበ ወይ ከጌታ የሚያገኘውን የህይወት ምግብ ቅዱስ ቃሉን እንኳን ለመስማት ፈቃደኛ አልሆነም። ዝም ብሎ ፊት ለፊት ያየዋል። ወደ እግዚአብሔር ከመጡ በኋላ ያለ ምንም መንፈሳዊ ልምምድ ያለ እንቅስቃሴ ዝም ብለው ጊዜ የሚያስቆጥሩ ሰዎች እንዳሉ ታውቃላችሁ። ጊዜ ብቻ ይሰራል። ታዲያ ምን ይሰራል? ጊዜ፣ ጊዜ ቁጥር ነው። ይሄን ያህል ጊዜ ሆነን እኛ የቆረቆር ነው ቤተ ክርስቲያን፣ እኛ የጀመርነው የጽዋ ማህበር፣ እኛ ያደራጀነው ማህበር ቁጥር ብቻ ፍሬ የለም እኮ ፍሬ የለም ። እውነቴን ነው የምላችሁ። ዛሬም በጥላቻ ዛሬም በቅናት ዛሬም በማሳደድ ህይወት ውስጥ ነው ያሉት። ግን ቁጥር ቁጥር ደግሞ ቁጥር ነው፣ ምንም አይደለም ቁጥር ነው። ማቱሳላን ታስታውሳላችሁ? 969 ዓመት በምድር ላይ ኖረ፣ በዚያ ለም ላይ ኖረ። ስለ ማቱሳ ላይ የተጻፈ ነገር ምንም የለም እድሜ ብቻ እድሜ ማቱሳላ ይስጠልን እየተባለ ይመረቃል። ግን ማቱሳላ ምን ሰራ? ምንም የተጻፈ ነገር የለም። ሙሴን ደግሞ እዩት። ነቢዩ ሙሴ የኖረው በዚህ ዓለም ላይ መቶ 20 ዓመት ነው። በመቶ 20 ዓመት ጉድ ሰራ ሙሴ። ጉድ ምን አልሰራም። ባህር ከፈለ፣ ጠላት ገደለ፣ ደመና ጋረደ፣ መናወረደ አለት ሰነጠቀ፣ ውሃ ፈለቀ፣ የእግዚአብሔርን ህዝብ ይዞት ወጣ ማርና ወተት ወደምታፈልቀው ምድር እድሜያችን ሥራ ይስራ ስራ ይስራ እግዚአብሔር ልጆች እድሜ ይቁጠር ነው፣ እንድንሰራበት እግዚአብሔር ይርዳ። ስምዖን ዝም ብሎ ያዩዋ ፊት ምንም አላረገም። አንዲት ሴት መጣቻ፣ እቺ ዘማ፣ እቺ ኃጢአተኛ፣ እቺ በደለኛ የተባለች ሴት ዛሬ እንዲህ አይደል እንዴ የምንለው? ወደ እግዚአብሔር ሰዎች ሲመጡ እግዚአብሔር በጣቱ ጠቅሶ ሲጠራቸው አይናችን ይቀላል። እንዲህ አናቃትም እንዴ አናቀውም እንዴ? ይሄ በደለኛ፣ ይሄ ርኩስ፣ ይሄ የማይገባው ፈሪሳዊነት መች ለቀቀን? እርሾ አለ ውስጣችን። እንኳን እነሱ እኛም መተናል ወደ እግዚአብሔር ክብ። እውነቴን ነው የምላችሁ የማይገባን እኛም መተናል። ለምን አይመጡም? ገና ህዝብና አሕዛብን እግዚአብሔር በፍቅሩ ለራሱ ይማረካል አራት ነጥብ። እግዚአብሔር ላደረገው እኛ የምን ምቀኝነት ነው? ያቺ ሴት ኃጢአቷን አስባ ወስና ሕይወት ዘመኗን ሁሉ በሰበሰበችው ብር አምስት ሳንቲም እንኳን አልተረፋትም። በቤቷ ውድ የሆነውን የተሻለውን ለንጉሥ የሚሆነውን ሽቶ ገዝታ መጣችላል። ለብልቃጡ እንኳን አልሳሳችም። ብልቃጡን በፊቱ ሰበረችላል። ብልቃጡ ሲሰበር ምን እንደሚወጣ ታውቃላችሁ? መልካም መዓዛ አልሰበርንም። እውነቴን ነው የምላችሁ። አሁን እኮ እያገለገልን ነው፣ አሁን እየሰራን፣ አሁን እያመለክን ነው። አሁን ትንሽ ክርስትናን ዳዴ እያልን ነው። እውነቴን ነው እርግጠኛ ሆኜ ልንገራችሁ። ትትና በሌለበት አገልግሎት እንዲህ ከተሳካ፣ ትሑት ባልሆነው ሩጫችን ውስጥ እንዲህ በስኬት ከተሞላን፣ ትሑት ደግሞ ብንሆን፣ በቅንነት ብንሞላ፣ ገሮች ብንሆን፣ አማኞች ብንሆን፣ የት እንደርስ እንደነበር ታውቃላችሁ። እስኪ ስበሩት። እስኪ ልባችንን እንስበረው። ከእኛ የሆነ ምንም ነገር እንደሌለ እንመን። በአፍ አይደለም። በሕይወት የሚያወራም አልጠፋም። ኑርበት ሲባል ግን ተቸገርን። ሁላችንም መኖር አልቻለም። ይቺ ሴት ግን ሰበረች። መልካም መዓዛ ወጣ ለጌታ ክብር። ከራስ ጸጉሩ እስከ እግር ጥፍሩ ድረስ ሽቶውን አርከፈከፈች፣ በእንባዋ እግሩን አጠበች፣ በጸጉሯም አበሰችው ተሰበረ በቃ ማንም ያጉረምርም። በዙሪያው የተሰለፈው ሁሉ እች ሴት ማን እንደሆነች ቢያውቅ ኖሮ እንድትነካው አይፈቅድም እያሉ በልባቸው አጉረመረማሉ። ፈቀደ። እሱ ስለፈቀደ ሁላችንም ነካ ነው። ሁላችንም ክብር ይግባው አባታችን እግዚአብሔር ይሄ ነው። እስከዚህ ድረስ እናውቀዋለን። ስበሩ ሲል መስበር ብቻ እንድንሰብር እግዚአብሔር አምላካችን ሁላችንንም ይርዳን። ስለዚህ የመስበር ታሪክ ይጀመራ። ጸብ ይሰበር፣ አለመግባባት ይሰበር፣ እርኩሰት ይሰበር። ለአብያተ ክርስቲያናት ሁሉ መንፈስ ቅዱስ ያለው መልእክት ምን እንደሆነ ታውቃላችሁ። ጸብ ይሰበር። በሀገር ውስጥም ከሀገር ውጭም ያለው አለመግባባት ይሰበር። ዲያብሎስ እስከ መቼ ይጫወትብናል? እስከ መቼ በልዩነት ጎራ ያሰልፈናል? እባካችሁ እንስበራው። የግል ጉዳዮቻችንን ወደ ጎን ጥለን ለጋራ ዓላማችን የእምነታችን ዳር ድንበር እንዲሰፋ፣ ክርስቶስ በዚህ ዓለም ላይ እንዲከበር፣ ያ እጅ ሳይነካው ከተራራው ላይ የተፈነቀለው ድንጋይ በክብር ምድርን ሁሉ እንዲሞላ እኛ የራሳችንን አስተዋጽኦ እናደርግ። ያ የምናበረክተው አስተዋጽኦ በጣም ጥቂት ነው። እሱም ያልሰበርነውን ነገር መስበር። ስለዚህ ሰበራው ከቤት ይጀመር። ከቤት ያልጸዳ ያልተሰበረ ነገር ካለ ይሰበር። እርም የሆነው ኃጢአት፣ እርኩሰት ይሰበር። ኩርፊያ ይሰበር። አለመግባባት ይሰበር። ከዚህ በኋላ ለእግዚአብሔር እንድንለይለት ልባችንን በንሳ መዶሻ ሰብረን ወደ መቅደሱ ገብተን በእረፍት ነውሽታን እንድል አምላካችን እግዚአብሔር ይርዳ። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ አባቶቻችን ጸጋና በረከት ከሁላችን ጋር ይሆን፣ አሜን።